ሰላም ጤና ይስጥልኝ እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት ሰኔ 20 2013 ዓ ም መሰናዶ ጀምሯል ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ይሆናሉ ያልናቸው መርጠን ይዘንላችኋል የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ ቆያለሁ አብራችሁን ሁኑ ሰዓት ውስጥ ከተሰማውና የመጀመሪያው ዘገባችን ያደረግነው ጥንቅር ከአካባቢ ጥበቃ ጋር ይያያዛል። የዓለም የኢኮኖሚ ፎረም በዘንድሮ በጎርጎሮሳውያኑ 2021 ዓ.ም ቴክኖሎጂን በመጠቀም የአየር ንብረት ለውጥና አካባቢ ጥበቃ ላይ ትልቅ ሚና ተጫውተዋል ብሎ ካስቀመጣቸው ተቋማት መካከል በአዲስ አበባ በቆሼ አካባቢ እየተሰራ ያለው ካምብሪጅ ኢንዱስትሪስ ይገኝበታል። ሀብታም ስዩም ከተቋሙ ዋና ስራ አስፈጻሚ አቶ ሳሙኤል አለማየሁ ጋር ቆይታ አድርጎ ነበር። በጣም ጥሩ ይህንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን ከዛ በፊት እኔ እና አብረው መስራች ባልደረቦች ጋር በተለያዩ የዲቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን እኔ ተወልጃ ያደግኩት ኢትዮጵያ ነው ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረግኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲን የተማርኩት በኢንጂነሪንግ ዲግሪ፣ ከዛ የስራ ፈጣሪ ወይም አንትርፕኖር ሁኜ ደግሞም ደግሞ በኢንቨስትመንት ሳይድ ቨንሮክ ወይም የሮክፈለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ሰራ ነበረ። ስታርታፖችን ሳረግ መጀመሪያ ወደ አፍሪካ ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል። ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ አስራ ሁለት አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ። ከዛ ቆሻሻ ግን በየቀኑ ፊት ለፊት ላይ የሚያጋጥም ቻሌንጂንግ ስራ ነው። ቆሻሻው በብዛት ይሰበሰብና አውት ኦፍ ሳይት አውት ኦፍ ማይንድ፣ ወይንም ከእይታ ከጠፋ ከአይምሮ ይጠፋ አለ እንደሚባለው የሚወገድበት ቦታዎች ግን እንዴት አድርገው ከርሰ ምድሩን እየጎዱ እንደሆኑ አየሩን እየጎዱ እንደሆኑ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መመስራች ባልደረቦቼ ጋር ዲፒ ክሊንቴክ ይባላል። ዲፒ ክሊንቴክ በዓለም አሉ ከሚባሉት ኩባንያዎች አንደኛው ነው። በቆሻሻ ኃይል ማመንጫዎች ደግሞም ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ኬምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረጲም ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን የውሃ ኃይልን ቀድሞ ያስባሉ እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት የዚህ ዋነኛ ምክንያቱ ምንድን ነው በጣም ጥሩ ጥያቄ ነው በአንደኛው በኩል ስትመለከተው አጠቃላይ ሪኒዌብል ኤነርጂ ወይንም ታዳሽ ኃይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም እርስ በራሳቸው ደጋገፉ እንዲሆኑ ያስፈልጋል ንፋስ ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። ፀሐይ የፀሐይ ብርሃን ከሌለ ወይም ደመና ካለበት አያመነጭም። ሃይድሮም እንደምናውቀው እንትን ከሌለ አያመነጭም፣ ውሃው ከሌለ ወይም ዝናቡ ካልዘነበ። እነዚህ ደግሞ ፋሲሊቲዎች በብዛት ከመሀል ከተማዎች ብዙ ጊዜ ኃይል የምንጠቀመው መሀል ከተማዎች ላይ ነው፣ ከነሱ ግን ርቀው ነው ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ኃይል የምንጠቀምባቸው በብዛት አሁን አቨሬጅ ሰባት መቶ ኪሎ ሜትር ርቀው ነው ያሉት። ሶላሮቹም ራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው፣ ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ኃይል ማመንጫ ጥቅሙ ምንድን ነው? ቆሻሻ እስካለ ድረስ ሀያ አራት ሰዓት ሙሉ መስራት የሚችል ዓመቱ ሙሉ መስራት የሚችል ኃይል ማመንጫ ነው። ሀያ አራት ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ለአንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ በአንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ ኃይሉንም ደግሞ እዛው ከተማ ውስጥ ሀያ አራት ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችል እና ኮምፕለመንት ማድረግ የሚችል ፕሮጀክት ነው ለዛም ነው በጣም የገፋንበት ምን አይነት ስራዎችን ሰራችሁ በእነዚህ ዓመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየር እስቻላችሁ በጣም ጥሩ ፕሮጀክቱን የፕላኒንግ ስቴጁ ወደ ሁለት ዓመት ተኩል በላይ ፈጀብን ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው ባለፉት አስራ ሁለት ወራቶቹ ፋሲሊቲው አሁን ይሄ የረቢ ቆሻሻ ኃይል ማመንጫ በኢትዮጵያን ኤሌክትሪክ ፓወር ነው ያስረከብ ነው ባለፉት አስራ ሁለት ወራቶች ብቻ አምስት መቶ ሰላሳ ሚሊዮን ኪሎግራም ቆሻሻ አስወግዷል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ ዘጠና ፐርሰንት በላይ ነው። ከተሰበሰበውም ቆሻሻ መቶ ዘጠና አንድ ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል ለቤት ፍጆታዎች ከሀያ ፐርሰንት በላይ ሃውስሆልድ ኤሌክትሪሲቲ ፍጆታውን መያዝ የቻለ የኃይል ምንጭ ነው። ትልቅ ስኬት ይመስለኛል። ለዛም ይመስለኛል በቅርቡ በዓለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው። በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው? ለወደፊቱ ልሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ? ትክክል ነው። በጣም አስደስቶናል። እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሳየማችን እኛ ይህንን ረቢን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም። መፍጠርን ከፈጣሪዎች ጋር ቴክኖሎጂዎችን ማስፋቱን አላቆምንም። ወደ ሌሎች ሀገሮችም የምናስፋፋው ማለት ነው። በዛም ሀሳብ መሰረት አሁን የጨመርናቸው ይህንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ችለናል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህ የሚወጣውን ደግሞ አሹን ብሎኬት ማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ሲፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ ኪንሻሳ ላይ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን፣ ሌሎችም ሀገሮች ላይ ኢቨን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይህንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረጲንም ፕሮጀክት ደግሞ ገበር ካለ ወደ ፕራይቬታይዝ ማድረግ ከቻልን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ፋፋው ራዕይ አለን። እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን። ይህንን ስራ የምታከናውኑበት ጣቢያ የሚገኘው ረጲ በመባል በሚታወቀው የአዲስ አበባ አካባቢ ነው። ከጥቂት ዓመታት በፊት በዚያ የነበረው የቆሻሻ ቁልል ተንዶ በርካታ ሰዎች ሕይወታቸውን ማጣታቸው ይታወሳል። ይሄ አደጋ ማህበረሰቡ በስራችሁ ዙሪያ ያለውን አመለካከት በምን መልኩ ቀይሮታል? በጣም ጥሩ ጥያቄ ነው። በጣም በጣም በሚያሳዝን ሁኔታ ማርች 2017 ላይ ቆሻሻው እንዳልከው በመናዱ መቶ አስራ ስድስት ዜጎቻችን ሕይወታቸውን አጥተዋል። በጣም የሚያሳዝን ነገር ነው። ይሄ ፋሲሊቲ ቀድሞ እንዲደርስልን ነው ለዛው የምንፈልገው። ይሄ ፋሲሊቲ በመኖሩ አሁን እንዳልኩ ባለፈው ዓመት ብቻ አምስት መቶ ሰላሳ ሚሊዮን ኪሎግራም አይከማችም ነበረ፣ መሬት ላይ የቆፈረን አንቀብርም ነበረ። ወደፊትም ይሄ መሬት ላይ አሁን ሰንዳፋ ላይ ሄዶ ለአንድ ፊል ብለን ያቋቋም ነው የተቋቋመው በመንግስት በኩል ሌሎችም ቦታ ላይ ተመልሶ የቆሻሻን ቁሌትን ማድረጉን አቁመን ቆሻሻ ሀይል አመንጭቶ በአምፖል ላይ የምታገኘውን መብራት እንዲያገኝ ነው የተደረገው። እንደዚህ መናድ የሚመጡት ስትራክቸራሊ ሳውንድ ያልሆኑ ፕላንድ ያልተደረጉ ፕሮጀክቶች ላይ ዝም ብለን ቆሻሻ ስለምንጥል ነው። ይሄ እንደሚናድ ከመጀመሪያው ማንም የሚያልፍ ሰው የሚያየው ነገር ነው። ይሄ ፋሲሊቲ በብዛት ይህንን ለሚያዩት ቆሻሻው እንዳይከማች እዛ ላይ በትክክለኛ በኩል እያስወገደ የዛን አካባቢ ቫሊዩ በደንብ አድርጎ ኪፕ በማድረግ ይሄ ፋሲሊቲ ራን ሲደረግ እያንዳንዱን ፕሮሰስ በኢዩ የዩሮፒያን ዩኒየን ኢንቫይሮንመንታል ስታንዳርድን ሙሉ ለሙሉ በመከተል እንዲሰራ ተደርጎ ነው የተገነባው። ያም ማለት ሽታ እንዳይኖረው፣ ምንም አይነት የድምፁ መጠን የተመጣጠነ ሆኖ ዊዘን ሀንድሬድ ሚተር ሬዲየስ ውስጥ ነዋሪዎች በደንብ አድርገው መኖር እንዲችሉበት ተደርጎ የተሰራ ሞደርን ፋሲሊቲ ነው። እነዚህ ተመሳሳይ ፋሲሊቲዎችን ሌሎች አፍሪካ ሀገሮች ገና እየታዩ አይደሉም። የምታያቸው መሀል ኦስሎ ላይ፣ ኮፐንሃገን፣ ለንደን ሂትሮ ኤርፖርት አጠገብ አራት መቶ በላይ ፕላንቶች ዩሮፒያን ሀገሮች ላይ ነው በብዛት። አሁን ቻይናን ብዙ እየገነባች ነው። ሲንጋፖር፣ ጃፓን ነው በብዛት ያሉት። እኛ መሀል ከተማችን ላይ እሱን አድርገን ቆሻሻን ዝም ብለን በመጣልና እያከማቸን የሚደረመስ እንዳይሆን ያደረገና እንዴት አድርገን የመጠቀም ቴክኖሎጂ አመተን ሀገራችን ላይ እውነተኛ ሆኖ ቆሻሻን አስወግዶ ወደ ጥቅም ወዳለው ነገር መቀየር እንደሚችል አሳይተናል። ከጎረቤት ያለው ሰው በደንብ አድርጎ ያንን የሚያየውና የሚኮራበት ፋሲሊቲ በመሆኑ እኛ በጣም በጣም ደስተኞች ናል። እጅግ በጣም አመሰግናለሁ አቶ ሳሙኤል አለማየሁ በቅርቡ በአለም ኢኮኖሚ ፎረም የሁለት ሺ ሃያ አንድ የቴክኖሎጂ ፈርቀዳጆች ተብለው ከተጠሩት ድርጅቶች መካከል አንዱ ስለሆነው ካምብሪጅ ቴክኖሎጂ ስራዎች ስለነገሩን በአድማጮች ስም አመሰግናለሁ ከመለየታችን በፊት በርካታ ወጣቶች ናቸው ይህንን መሰናዶ የሚያዳምጡት ከታዳሽ ኃይል ጋር በተገናኘ ሊያውቁትና ሊሞክሩት ይገባል የሚሏቸው ነገሮች ካሉ በአጭሩ ቢደግሉን ሀብታሙ በጣም በጣም ነው የማመሰግነው እኔም ለወጣት ወንድሞቻችን ለወጣት እህቶቻችን ልናሳያቸው የሚገባው የታዳሽ ኃይል እና አካባቢያችንን የምንጠብቅባቸው ቴክኖሎጂዎች የወደፊት ዓለምን መቀየር የሚችሉ ቴክኖሎጂዎች ናቸው። እነሱን እኛም እየተጣጣርን ልናሳያቸው ኢኒሽል ፈንዲንግም ከፈለጉ ፕሮጀክቶችን በመስራት ዓለምን መቀየር የምንችለው ህይወታችንን መቀየር የምንችለው ቴክኖሎጂዎችን ወደ ሌሎች ሀገሮችም መላክ የምንችለው በእንደዚህ አይነት ነገሮች ላይ ሀሳቦቻቸውን ወደ ተግባር እየከተቱ ታዳሽ የሆኑ ነገሮች አዳጊ ነገሮች ናቸው። ታዳሽ የሆኑ ነገሮችና ከአካባቢያችን ጋር አብረው የተያያዙ ነገሮች ወደፊት ሌተስት የሚባሉትና አጓጉ የሆኑ ቴክኖሎጂዎች እነሱ ናቸው። ለምሳሌ ምግብ ምርት ላይ ውሃን የማይጠቀሙ የምግብ አመራረቶች አመቱን ሙሉ ሊመረቱ የሚችሉ ምግቦች፣ ባክቴሪያን ሞዲፋይ በማድረግ ሀይል ማመንጫዎች፣ ባክቴሪያን ሞዲፋይ በማድረግ ፈርታላይዘሮች ወይንም ሲጆችን ማስተካከል እነሱን እነሱ አይነት ብዙ ቴክኖሎጂዎች ወርልድ ኢኮኖሚክ ፎረም ላይ የመጡት የወደፊት ታዳሽ ሀይልና ሰስቴናብል ቴክኖሎጂዎች ናቸው። እንዲገፉበት እኛ የምናውቃቸውን ነገሮች ለማስተማር አሁን ኦንላይን ፕሮግራሞችን እንፈጥራለን ኦገስት ላይ የኦንላይን ኮርሶች ሰርተፋይ የምናደረግባቸውን ፕሮግራሞች እንፈጥራለን። ሁሉም በነፃ የኦንላይን ኦንላይን ላይ በመግባት የሶስት ሳምንት ኮርስ ወስደው ሰርተፊኬሽኖችን መውሰድ እንዲችሉ እንዴት አድርገው የስራ ፈጣሪ መሆን የሚችሉትን ነገሮች ለማገዝ ከጎናቸው ነን። ዓለምን መቀየር የምንችለው አገርን መቀየር የምንችለው የስራ ፈጣሪ በመሆንና ከአካባቢያችን ጋር አብረን በማደግና አንድ በመሆን ነው ላለው As you should. ዓለማ ድምጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የሁድ ምሽት መሰናዶ ነው። አብራችሁን ስለሆናችሁን እናመሰግናለን። በተለያዩ የማህበራዊ ትስስር ገጾች ላይ ስላቅና የምጽት ይዘት ያላቸውን የካርቱን ስራዎችን በማውጣት የሚታወቀው የካርቱን ስዕል ባለሙያው አለማየሁ ተፈራ ለአመታት የሰራቸውን ስራዎች አሰባስቦ በኢትዮጵያ የመጀመሪያ የሆነውን የካርቱን ስዕል ስብስብ የያዘ መጽሐፍ ባለፉት ሳምንታት ለገበያ ቀርቧል። ፈንጠዝያ የተሰኘው ይሄ መጽሐፍ ከመቶ ሀምሳ በላይ የሚሆኑ ገጾቹ ፍትሐዊና ነባራዊ የሆኑ የፖለቲካና ማህበራዊ ጉዳዮችን የሚያነሱ የካርቱን ስራዎችን የያዘ ሲሆን በተለይም ወቅታዊ የኢትዮጵያን የፖለቲካ ሁኔታ የሚያሳዩ ስብስቦች እንዳሉትም አለማየሁ ይናገራል። ከአለማየሁ ጋር ቆይታ ያደረገችው ስመኞሽ የቆየ ነበረች፣ ቀጥሎ ይቀርባል። ሙሉ ስሜ አለማዊ ተፈረን፣ ነዋሪነት የለንደን ነው። ሙያዬ ካርቱኒስት ና አንሜተር ነው። የመጀመሪያ ስራ ይመስለኛል በመጽሐፍ መልክ ካርቱን ሲወጣ፣ እኔም ይመስለኛል ብዙ ሰዎችም የመሰከሩት እሱ ነው። እንዴት አሰብከው? አይ እንግዲህ ይሄ የልጅነት ከልጅነት ጀምሮ የሰራሁት ነገር ማርት ስኩል እያለሁ እንደምንሰራ ይታወቃል። ናይን ሰብን ላይ አገሬ ውስጥ በነበረው ቀውስ በአጋጣሚ ለሆሊደ ሄጄ ስለነበረ ያለው ችግርን በማየት ከዛ በኋላ ሪሰርች ማድረግ ነበረብኝ ብኝ ፖለቲካ ካርቱን ምንድን ነው የሚለው ላይ ብዙ ብዙ ደክሜያለሁኝ። ከዛ በኋላ ብቃቱ ሲኖረኝ ወደ ነቆራ ገባሁ ነ ስለዚህ ቀላል አልነበረም። ብዙ ድካም ነበረው፣ ብዙም አደጋ ነበረው። አስራ ምናምን አመት ከሰራሁ በኋላ በአዲስ አበባ ውስጥ በሀገሬ ውስጥ ለመጀመሪያ ጊዜ በዚህ መልኩ በጣም ደስ በሚል ሁኔታ መጽሐፌም ኤግዚቢሽንም ለሕዝብ ቀርቧል። ቀደም ሲል ጠቀስ እንዳደረግከው የካርቱን ስራዎችን መስራት የጀመርከው አሁን አይደለም። ለብዙ ጊዜያት በወቅቱ የነበሩ ሀገራዊ ስሜቶችን የሚያንጸባርቁ ስራዎችን ትሰራ ነበረ። እስኪ ወደኋላ ልመልስህና የካርቱን ስዕሎችን እንዴት ነው መስራት የጀመርከው? በትምህርት የታገዘ ነው። ሚያርት ኩል እያለው ነው እንግዲህ ከዛ በፊት ያንን የካርቱን ብቻውን የካርቱን ጥበብን ያስገዘኝ ሰው ከራሴ የማያቸው የቲንቲን የአስፔክስ መጽሐፎች እያየው ስላደኩኝ በቃ ያ በጣም ይሰባይ ነበር እና በዛ ምክንያት እነዚህ ነገሮች ላይ ፎከስ አረኩኝ። የካርቱን ጥበብ እንግዲህ ኖር ኢማጂኔቲቭ ነው ከሌሎች ሥዕሉ የአርት ዘርፎች ማለት ነው እና በዛ ዙሪያ ላይ ኖር አተኩሬ ዛሬ ላለበት ደረጃ ደርሷል። ለሕዝብ እይታ የቀረበ በጋዜጣ ሊሆን ይችላል በተለያየ መልኩ ለሕዝብ የታየ ካርቱን ስራ መቼ ነበረ? ምን አይነት ነበር? እሱ እንግዲህ አርስኩል ፈርስ እያለሁ ለሕዝብ አርት አካባቢ ያለው ሰው ነው። በዛ ጊዜ አርስኩል ፈርስ ላይ የአመታዊ መጽሄቱን ውስጡ ያሉትን ካርቱኖች የሰራሁትን። ከዛ በኋላ ግን ለንደን ከሄድኩ በኋላ ብዙ መጽሐፎች ላይ ለሰዎች ይሰራውታለ ፈረንጆችም፣ የሌላ ዜጎች፣ ሀበሾችም ትናንሽ የህጻናት መጽሐፍ ላይ ያረጓቸው ኢለስትሬሽኖች አሉ። እነዚህ የፖለቲካ ስራዎቹ ግን ሚኒመም አስራ ስድስት አመት ቀደማ የፖለቲካው ላይ ሰርቼበታለሁ ለፐብሊኩ ወደ አንድ ሺ አምስት መቶ ካርቱኖች በላይ ባለን የፖለቲካ ሀሳቦች ዙሪያ ላይ ሰርቻለሁ። እስኪ ሞር ለጠቂቀ እሱ ላይ የበለጠ እንድታብራራለን። እንግዲህ ካርቱን የካርቱን ስራዎች በአብዛኛው ይሄ ግነት፣ ስላቅ ወይም ምጸት ያዘሉ፣ ግን ደግሞ ሀገራዊና ነባራዊ ሁኔታዎችን የሚያንጸባርቁ ናቸው። በተለይ ደግሞ የፖለቲካ ይዘት ያላቸው አንተ የምታተኩርባቸው ካርቱኖች በተለይ በጋዜጣና በመጽሄት ላይ መልእክቶችን ለማስተላለፍ ሲጠቀሙበት ነው። በተለይ በእኛ ሀገር የተለመደው እና የአንተ የካርቱን ስዕሎች ምን ላይ ያተኮሩ ናቸው? እስከ ዛሬ ከሰራቸው ውስጥ የምታስታውሳቸው በዚህ ጉዳይ ላይ ሰርቻለው የምትላቸው ምንድን ናቸው? አንድ ሀሳብ አለ አበሻኒያ የሚል ሌላ ኮሚክ ቡክ ለንደን እያለሁ አሳትም። በቤተ መንግስት ውስጥ ሁሉንም የነበሩ ከአጼዎቹ ጀምሮ እስከ መለስ ዜናዊ የነበሩትን ሀሳቦች እነሱንም ማገናኙበት መድረክ አድርጌ ነበር የሰራሁት። አልቀጠለም። ይህኛው ግን ህብረተሰቡም ለረጅም ጊዜ በሰራሁት የፖለቲካ ጉዳይ ላይ ትኩረት እንደሰጠሁት የሚያውቁ ብዙ ተከታዮችም ስለነበሩኝ በአጋጣሚ ተረስት ያላቸው ሰዎች ጋር ተባብረን ስታንዳርዱ የሚጠበቀው ህግ በኢትዮጵያ፣ ቅድም እንዳልኩ የካርቱን ስራዎችን በብዛት የምናየው በጋዜጣ ላይ ነው። እዛም ላይ በጋዜጣም ላይ ቢሆን ግን ምን ያክል ያደገ ነው? ወደኋላ ቀርተናል ትላለህ ወይ? ከቀረንስ ምንድን ነው ምክንያቱ ትላለህ? እንግሊዝ ሀገርም ስለኖር እያነጻጸርክ ልትነግረኝ ትችላለህ። እንዴት እንግዲህ ሀገር በነስ ሁሉም ካርቱኒስት ካርቱኒስቶች በነፃነት የሚፈልጉትን ያህል የሚሄዱበት ሀገር ነው። ያ ነገር ለተወሰነች ስጠቂቃ ማንም ሰው እንጂ ያድርጉት ከሀሳብ ተለዋውጠሽበት ያልፋል። ያሉት ኢሜጆች በጣም ገላጭ ሆኖ እንደገና ደግሞ ሞር ሰውዬውን በሚያበሳጨው ሁሉ መልኩ የሚሰራበት ኮንዲሽን አለ። ያ ሁሉ ስቲል አክሴፕት ተደርጎ ፓብሊሽ ተደርጎ ምናምን እዛ ሀገር ውስጥ የኖሩት ሀያ ምናምን አመት ና ወደ እኛ ጋር ስትመጭ ግን ሰው እንደ ቀልድም አየውም እንደ ቁም ነገርም ማየውም እንደ ኦፌንሲቭ ሆኖ ሰውን መስደብ ወይም ደግሞ ማስቀየም ተፈልጎ የተሰራ አድርጎ አይን አለ። ብዙ የካርቱን ልፋቶች እና ድካሞች እና ምን ያህል ጠንካራ እና ኢምፖርታንት እንደሆነ ለህብረተሰቡ የሚያውቀው ክፍል ገና ብዙ ብዙ አመት የሚያደክምን ነው ብዬ ነው ማስ እንደነዚህ አይነት ስራዎች ደግሞ የፖለቲካ ይዘት ሲኖራቸው በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ብዙ ጊዜ ወደ ችግር ያስገባሉ፣ ወይ ለስር ይዳርጋሉ። በሌሎች ሀገራትም ደግሞ ለምሳሌ በፈረንጆች ሁለት ሺ አስራ አምስት የቻርሊ ሄብዶ በፈረንሳይ ሀገር አንድ ጋዜጣ ላይ የተደረገው ግድያ እንደ እነዚህ አይነት አደጋዎች ያጋጠማሉ በካርቱ የእነሱን ስራ በሚሰሩ ስራዎች ዙሪያ እና አንተ እንደዚህ አይነት አደጋዎች ደርሶብህ ያውቃል ወይ? ወይም ደግሞ ፈርተህ እንዳትሰራ ይሆንክባቸው ጊዜያቶች አሉ? በተለይ ፖለቲካው ላይ ከመስራትህ እና ከመድፈር አንጻር። ጥሩ ጥያቄ ለሆኔ እንኳን ሞር እኔ ክሬቲቭ ነው የሚያደርጉኝ እንደዚህ የሚያስደነግጡ ሰዎች ገጥመኛል። ስ የሚያስፈራሩኝ ሰዎች ገጥመኛል። ጥሩ ሀገር ስለሆነ በፖሊስ በአካባቢ እንዳይደርሱ የተደረገበት ጊዜ አለ። ከዛ በኋላ ያው እኔ እነሱ አካባቢ የማልሄድበት እና የሚሰጡኝ ሲሶች አሉ። ሌሎች ሰዎች በምክር መልክ አይ እንደዚህ አይነት ነገር ከምሰራ በዚህ መልኩ ሌላ ነገር ብትሰራ ይመሳለች ቦታ ይዘህ ምናምን የሚሉ ሀሳቦች ነበሩ። ወደ አስመረከው መጽሐፍህ ፈንጠዝ እያለ መልስህ ና መቼ የሰራሃቸው ስራዎች ናቸው እዛ ውስጥ የተካተቱ? ምናልባት አሁን በወቅቱ ያለውን የኢትዮጵያ ነባራዊ ሁኔታ የሚያንጸባርቁ ስራዎች ውስጥ ተካትተዋል ወይ? በሚገባ ተካተዋል ግን ቀደም ብለሽ የሰራሽው ስቲል ያልተፈታ ችግሩ ያልተቀረፈ መሆኑን የሚያሳዩ ሰዎች ቀደም ብዬ የሰራቸው ዛሬም ቦታ ላይ ያሉ እነዛ ችግሮች ስቲል ያፈጠጡ እንደሆኑ የሚያሳዩ ወደኋላ የሰሩ ሰዎች አሉ። ካሉት ሰዎች በቀላሉ አንድ ስታንድ የሚያደረጉትን መርጬ ነው ያደረጉት። ጠንካራ እና ምናልባት በጣም አጨቃጨቂ ነው ያልኳቸውን አቆይቻቸዋለሁ። ቀሱ ያለምድ እነዚህን ሰው ከተረዳኝ የሚቀጥለው ደግሞ ከዚህ የጠነከረ መጽሐፍ ይሆናል። ብዙ ሺህ ስለሰራሁኝ ቀስ እያልኩኝ ለፐብሊኩ እንዲደርስ ነው ላደርግ ብለህ ነው። ስለዚህ በቀጣይ የምትሰራው ወይም በቀጣይ በመጽሐፍ መልክ የምታሳትማቸው የካርቱን ስብስቦች አሉ ማለት ነው? ኦፍኮርስ አሉ። ስለዚህ ሌሎች ስራዎችን እንጠብቃለን። እንደ መጨረሻ ጥያቄ፣ አሁን ኢትዮጵያ ያለችበት ሁኔታ ያለው የፖለቲካ ሁኔታ፣ ግድያው፣ የዘር ግጭቱ የመሳሰሉ በጣም ብዙ ጉዳዮች ሊነሱ የሚችሉ ብዙ ጉዳዮች አሉ። ካርቱን በዚህ ጊዜ ሊኖረው የሚገባው ሚና ምንድን ነው? በተለይ የሰውን ስሜት፣ ሀሳብ፣ ወቅታዊ ሁኔታዎችን በማውጣት እና ለሰው በማድረስ ደረጃ ካርቱን በዚህ አይነት ወቅቶች ላይ ምን ሚና ሊኖረው ይገባል? እንግዲህ ትልቅ ሚናም ጨዋታል ብዬ ለማስበው እኔ ቦርስ አደጋዎች አሉ። በአደጋዎቹ ዙሪያ ላይም ደግሞ ብዙ ሰርቻለሁኝ። አደጋዎች እንደሚመጡም ደግሞ ጠቁሚያለሁኝ። ወደ ካርቱስ የሚቀጠለው ትኩረት ማድረገው ወደፊት ባለው የምችለውን ሁሉ አድርጋለሁ። አለማየሁ በጣም ነው የማመሰግነው። በቀጣይ ስራዎችህም እንዲሁ ደግሞ ተመልሳ እንደምንገናኝ ተስፋ አደርጋለሁ። ለአሁኑ በአድማጮች ስም በጣም አመሰግናለሁ። እሺ፣ በጣም ነው የማመሰግነው ስለጋብዛችሁኝ። Thank you. ዜናዎቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬ ጋቢና ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ገጻችን በማሪክ ላይ በትዊተር እንዲሁ ሀሽታግ ጋቢና ቤን በመጠቀም አድርሱን። ጋቢና ቪ አትቪኒስ ዶት ኮም የኢሜይል አድራሻችን ነው። የምንተጠቀሙ 202227679 በሚለው የስልክ መስመር ዋትሳፕ ላይ በመደወል ወይም የጽሁፍ መልእክት በመላክ ልታደርሱን ትችላላችሁ። የምሽቱ አስተናጋጃቸው ኤደን ገረመው ከተረኛ ዋና አዘጋጁ ሰለሞን አባተ እንዲሁም ከአቀናባሪያችን ኤልያስ አስማራ ጋር በመሆኑ አብሬያችሁ ቆይቻለሁ። በነገው ምሽት በመደበኛው መርሃ ግብር እንገናኝ ያልኩ በዚሁ ይሰናበታለሁ። ደህና ደሩ።